Yek ya Amerika radio tabiano በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ህዳር 26 2007 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂት ታየነን ያልታጠቀውን ጥቁር ኤሪክ ጋርነር። ጋርነርን ለማሰር ፖሊሶች ሲታገሉ አንቆ የገደለው ነጭ ፖሊስ እንዳይከሰስ በተላለፈው ውሳኔ የሰው ተቃውሞ እንደቀጠለ ነው። ኒውዮርክ ላይ በአብይ ርዕስ ዘገባለን። የዘጠኙ ተቃዋሚ ፓርቲዎች የጋራ መድረክ ነገና ከነገ በስቲያ እናደርገዋለን ባሉት ሰላማዊ ሰልፍ እንደሚቀጥሉ አስታወቁ። ህገ መንግስቱን እንደ መናድም ነው እኛ የሚቆጠረው የዜጎችን ህገ መንግስታዊ መብት እኛም አሳልፈን እንደ ኢህአዴግ መስጠት እንደማለት ነው። ሰልፍ ማድረግ ግባችን አይደለም። በነገራችን ላይ አቶ ይልቃል ጌትነት የሰማያዊ ፓርቲና የዘጠኙ ተቃዋሚ ፓርቲዎች ትብብር መሪ ከሰጡት መግለጫ የተቀነጨበን የሰማችሁት። በመጽሄት ዝርዝር ዘገባ አለን። ከዜናዎቻችን መካከል ደግሞ ቆንጅት፣ የዓለም አቀፉ የጦር ወንጀል ችሎት አይሲሲ በስብዕና ላይ በተፈጸመ ወንጀል በኬንያው ፕሬዚደንት እሁሩ ኬንያታ ላይ አቅርቦት የነበረውን ክስ አነሳ የሚለው አንዱ ርዕሰ ዜናችን ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ለመከላከያ ሚኒስትርነቱ ምክትል ሚኒስትር የነበሩትን አሽተን ካርተርን ማጨታቸውን በዛሬው ዕለት ይፋ አድርገዋል፣ የሚሉት አሉን። ዝርዝሩን እናሰማለን። የዓለም አቀፉ የጦር ወንጀል ችሎት አይሲሲ በዛሬው ዕለት በሰብእና ላይ በተፈጸመ ወንጀል በሚል በኬንያው ፕሬዚደንት ኡሁሩ ኬንያታ ላይ ቀርቦ የነበረውን ክስ አንስቷል። ምክንያት በቂ ማስረጃ አላገኘሁም በማለት የአሜሪካ ድምፁ ገብጃስሎ ከናይሮቢ ባጠናቀረው ዘገባ እንዳመለከተው የኬንያ መንግስት በወንጀል ምርመራው ሂደት አልተባበረም የሚለው ውንጀላም ለውሳኔው አስተዋጽኦ አድርጓል። አጠር ያለውን የዚህን ዘገባ ዝርዝር አሉላ ከበደ ይዞታል። የዓለም አቀፉ የጦር ወንጀል ችሎት ዋና አቃቢ ህግ ፋቱ ቤንሱዳ በዛሬው እለት ሲናገሩ ሚስተር ኬንያታ በማያጠራጥር መልኩ ወንጀለኛ የሚያደርጋቸው በቂ ማስረጃ የለም ነው ያሉት። የኬንያ መንግሥት ከሳሽ አቃቢ ህግ ለክሱ የሚያስፈልጉትን ቁልፍ ቁልፍ መረጃዎችና ዶሴዎች በመከልከል የምርመራ ስራቸውን እንዳስተጓጉለባቸው የሚገለጡት ቤንሱዳ አክለውም በክስ ሂደቱ ላይ አሉታዊና እጅግ የበረታ ጫናም ያሉትን ማሳደሩን አመልክተዋል። ፕሬዚዳንት ኬንያታ የተወነጀሉበት ክስ እንደ አውሮፓውያን የዘመን አቆጣጠር በ2007 ዓ ም የተካሄደውን ብሔራዊ ምርጫ ተከትሎ ጎሳ ለይቶ በተቀሰቀሰውና ከ1100 በላይ ሰዎች በተገደሉበት ብጥብጥ ለጥፋቱ አስተዋጽኦ አድርገዋል የሚል ነው። በተመሳሳይ ክስ የተወነጀሉት የሚስተር ኬንያታ ምክትል ዊልያም ሩቶ ክስ ግን አሁንም እንዳለ ነው። ፕሬዚዳንት ኬንያታና ምክትላቸው ሚስተር ሩቶ ጎሳ ለይቶ በተቀሰቀሰው በዚህ ብጥብጥ በተቃራኒ ጎራ ነበር የተሰለፉት። በሌላ በኩል ፕሬዚዳንት ኬንያታ በኦፊሴላዊ የትዊተር አካውንታቸው በላኩት አስተያየት የቀረበባቸው ክስ ውድቅ የመደረጉ ዜና ያስደስታቸው መሆኑን ገልጠው ሕሊናዬ ፍጹም ንጹሕ ነው ሲሉ አክለዋል። ክሱ ያለመያዙ ጨርሶ ውድቅ መሆኑን እንዳላስገረማቸው የተናገሩት የኬንያዊ ሕግ ባለሙያዎች ማህበረሰብ ዋና ስራ አስኪያጅ አፖሎ ምቦያ ናቸው። በእርግጥ የመረጃው ይዘት ነው ለውሳኔው ምክንያት የሆነው ቀላልና ግልጽ ነው። አቃቤ ሕጓ እንዳስታወቁት የክሱ ማስረጃ የላቸውም። እና ታዲያ የመረመሩት ምን ነበር? እዚያ ላይ ነው ያልተያዘው። አለም አቀፉ የጦር ወንጀል ችሎት አይሲሲ ክሱን ውድቅ ያድርግ ሲሉ ፕሬዚዳንት ኬንያታ ያቀርቡ የነበረውን ጥሪ የአፍሪካ ህብረት ሲደግፍ መቆየቱም የሚታወስ ነው። የኬንያ ፖሊስ በኢንተርኔት በሚፈጸም ወንጀልና ገንዘብ በህገወጥ መንገድ በማስተላለፍ ወንጀል የሚጠረጠሩ ሰባሰባት ቻይናውያንን በዚህ ሳምንት ናይሮቢ ውስጥ ቁጥጥር ስር መዋሉን ተከትሎ ባለሥልጣናቱ ምርመራ እያካሄዱ ነው። ጉዳዩ በከፍተኛ ደረጃ የተያያዘ ሲሆን ምናልባት ዲፕሎማሲያዊ አንድምታ ሊኖረው ይችላል ተብሏል። ከናይሮቢ የደረሰን የጌብ ጃስሎ ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል። እነዚህ ከሰባ የሚበልጡ ናይሮቢ ውስጥ ተይዘው የታሰሩ ቻይናውያን ምናልባት ድንበር ዘለል የቴሌኮሚኒኬሽን ስርቆት ከሚያካሂደው የወንጀለኛ ቡድን ጋር ሳይመሳጠር አይቀርም ይላሉ። በኬንያ የቻይና ኤምባሲ ቃል አቀባይ ማዎ ይዛንግ የቻይና ውጭ ጉዳይ ሚኒስቴር ቃል አቀባዩዋ ሁዋ ቹዊንግም በዛሬው መደበኛ ጋዜጣዊ መግለጫቸው ላይ ሁለቱ አገሮች ማለትም ኬንያና ቻይና ለረጅም ጊዜ የቆየ መልካም ግንኙነት እንዳላቸውና ቻይና የትኛውንም የወንጀል እንቅስቃሴ በመዋጋት ረገድ ኬንያን እንደምትረዳ በድጋሚ አረጋግጠዋል። ሕጉ በፈቀደ መሠረትም ከኬንያ ጎን በመቆም ይህኛውንም የወንጀል ድርጊት እንመረምራለን ብለዋል። ከኬንያ ድንበር ባሻገር ያሉ የወንጀለኛ ቡድኖች የእነርሱን የቴሌኮሚኒኬሽን መሣሪያ በመጠቀም ቻይና ውስጥ ለሚገኙ ኢላማዎች ለማጭበርበር ይጠቀሙበታል። የቻይና ፖሊስም በቅርቡ ዤጃንግ ክፍለ ግዛት ውስጥ ይዞ በቁጥጥር ስር ካዋላቸው ሰዎች መካከል አንዳንዶቹ ኬንያ ያለው የወንጀለኛ ቡድን አባል መሆናቸውን አምነዋል። በሶማሊያዋ ባይዶዋ ከተማ በሚገኝ አንድ ምግብ ቤት አጥፍቶ ጠፊዎች ባፈነዱት ቦምብ ቢያንስ ስድስት ሰዎች ገደሉ፣ ብዙዎችን አቆሰሉ። ዛሬ አርብ በሀገሩ ሰዓት ማታው ላይ አጥፍቶ ጠፊ ብሔራዊ መጠጥና ምግብ ቤት በሚባለው ስፍራ በራሱ ላይ የታጠቀውን ቦምብ አፈንድቷል ሲል የቪኦኤ ዘጋቢ ለሶማሊኛ ክፍል ገልጿል። ሁለተኛው አጥፍቶ ጠፊ ደግሞ በዚያው ምግብ ቤት ከአስር ደቂቃ በኋላ ሌላ ቦምብ አፈነዳ። ለዚህ ጥቃት ኃላፊነት የወሰደ ወገን ባይኖርም ከአሁን ቀደም በርካታ ተመሳሳይ ጥቃቶችን ሲያካሂድ የቆየው አልሸባብ በጉዳዩ መጠርጠሩ አይቀርም ተብሏል። ይህ ዜና ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ባለፈው ወር በፈቃዳቸው ስራቸውን የለቀቁትን መከላከያ ሚኒስትር ቼክ ሄግልን እንዲተኩ የመከላከያው ምክትል ሚኒስትር የነበሩትን አሽተን ካርተርን አጭተዋል። ሚስተር ኦባማ ዛሬ አርብ ዋይት ሀውስ ውስጥ በተከናወነ ስነ ስርዓት ሚስተር አሽተንን መምረጣቸው ይፋ አድርገዋል። የፊዚክስ ምሁርና እጅግ የተራቀቁ የጦር መሳሪያዎች ኤክስፐርቱ ሚስተር አሽተን በአውሮፓውያኑ የዘመን አቆጣጠር ከ2011 እስከ 2013 ዓ.ም ምክትል መከላከያ ሚኒስትር የነበሩ ሲሆን ከዚያ በፊት የሚኒስቴሩ መስሪያ ቤት ዋና የጦር መሳሪያ ግዢ ኃላፊ ሆነው ሰርተዋል። እጩ ተሸዋሚያቸውን በቁልምጫ አሽ ብለው የሚጠሯቸው ፕሬዚደንት ኦባማ የስትራቴጂያዊ ጉዳዮች አመለካከትና የቴክኒክ እውቀት ልዩ ተሞክሮ ያላቸው ናቸው ሲሉ አድንቀዋቸዋል። አዲሱ እጩ በዋሽንግተን የሁለቱም የሪፐብሊካንና ዲሞክራቲክ ፓርቲዎች ድጋፍ እንዳላቸው ይነገርላቸዋል። ሹመታቸውን የሕግ መወሰኛ ምክር ቤቱ ካጸደቀላቸው ሁለት ዓመት ያህል ብቻ አገልግለው ባለፈው ወር በግፊት ብዛት የለቀቁትን ቼክ ሄግልን ይተካሉ። በዛሬው ስነ ስርዓት ላይ ከፕሬዚደንት ባራክ ኦባማና ከምክትላቸው ጆ ባይደን ጋር የቀረቡት አሽተን ካርተር ሹመቴ በምክር ቤቱ ከጸደቀ ለሚስተር ኦባማ እጅግ በጣም ግልጽና ልባዊ የስትራቴጂና ወታደራዊ ምክር እሰጣለሁ ሲሉ ቃል ገብተዋል። ቸክ ሄግል በዋይት ሃውሱ ስነ ስርዓት ላይ አልተገኙም። አንድ የመከላከያ ሚኒስቴር ባለስልጣን እንዳሉት የቀሩት ትኩረቱን ከአዲሱ እጩ ላለመሻማት ነው ብለዋል። በዚህ በዩናይትድ ስቴትስ በቅርብ ጊዜያት የጦር መሳሪያ ያለያዙ ጥቁር አሜሪካውያን ወንዶች በፖሊስ መገደላቸውን በመቃወም በኒውዮርክና በሌሎችም ዋና ዋና ከተሞች ትናንት ሐሙስም የተቃውሞ ሰልፉ ለሁለተኛ ቀን ቀጥሏል። በኒውዮርክ በርካታ ሺዎች የተቆጡ የከተማዋ ነዋሪዎች በማንሃተን በኢስት ሪቨር እና ብሩክሊን ቀበሌዎች አልፎ አልፎም ጎዳናዎች ላይ እንደ ሞተ ሰው በመንጋለል የተቃውሞ ሰልፍ አድርገዋል። አልፎ አልፎ በፖሊሶችና በሰልፈኞች መካከል ግጭት ተፈጥሮ በርካታ ሰዎች የታሰሩ ቢሆንም ሰልፉ በአመዛኙ ሰላማዊ ነበር። በበርካታ ሌሎች ትላልቅ ከተሞች በሺካጎ፣ ዋሽንግተን ዲሲና ቦስተንን ጨምሮ ሰልፎች ተደርገዋል። የተቃውሞ ሰልፎቹን የቀሰቀሰው ያለቀረጥ ሲጋራ ይቸረችራል ተብሎ የተጠረጠረና መሳሪያ በእጁ ያልነበረው ኤሪክ ጋርነር የተባለ ጥቁር አሜሪካዊ አንገቱን አንቆ ለሕልፈት ያበቃው ነጩ የኒውዮርክ ከተማ ፖሊስ በወንጀል ሊጠየቅ አይገባም የሚል ውሳኔ ከትናንት በስቲያ ረቡዕ ከሕዝብ በሚመረጥ ሸንጎ ግራንድ ጁሪ በሚባለው ከተላለፈ በኋላ ነው። በሞባይል ቴሌፎን ላይ የተቀረጸ ቪዲዮ ኤሪክ ጋርነርን ዳንኤል ፓንቴሌዮ የሚባለው ፖሊስ ጥቂት ከተጨቃጨቁ በኋላ ከኋላው አንገቱን በክንዱ እንቅ አድርጎ ታግሎ ወደ መሬት ሲጥለው በግልጽ ይስተዋላል። ሰውነቱ ግዙፍና የአስም ህመምተኛ የነበረው ጋርነር በተደጋጋሚ እረ መተንፈስ አቃተኝ እያለ ሲቃትትና እናንተ ፖሊሶች መከራ አሳያችሁኝ ብሎ ሲያማርርም ይሰማል። የህልፈቱ የህልፈት ምክንያት መርማሪ ሐኪም ጋርነር ያለፈው ታንቆ ትንፋሽ አቶ ነው ብሎ አረጋግጧል። ይህ አሰራር ማለት ማነቅ በኒውዮርክ የፖሊስ ሰራዊት የተከለከለው እንደ ኤሮፓውያን አቆጣጠር በ1993 ማለትም ከ21 ዓመታት በፊት መሆኑ ተመልክቷል። የኒውዮርክ ከተማ ለ20 ሺ ፖሊስ ሰራዊቱ ተጠርጣሪዎችን እንዴት በቁጥጥር ስር እንደሚያውሉ እንደገና ስልጠና እንሰጣለን ሲል አስታውቋል። የዩናይትድ ስቴትስን ጠፈርተኞች ወደፊት ወደ ጨረቃና ከዚያም አልፋ ይዛ እንድትመጥቅ የታሰበችው አዲስ መንኮራኩር የሙከራ በረራዋን አካሂዳ ተመልሳ ካሊፎርኒያ ባህ አቅራቢያ ፓሲፊክ ውቅያኖስ ላይ አርፋለች። ሰው አልባዋ መንኮራኩር ዓለም አቀፉ የጠፈር ጣቢያ ካለበት አስራ አራት ጊዜ እጥፍ ከፍታ ባለው ርቀት መጥቃ መሬትን ሁለት ጊዜ ዞራለች። ኦሪዮን ወይም ኦራያን ከአራት ሰዓት ተኩል በረራ በኋላ በሰዓት 32 ኪሎ ሜትር ርቀት እየከነፈች ወደ መሬት ከባቢ አየር ከወረደች በኋላ በሦስት ባለቀይና ነጭ ቀለማት የመውረጃ ጃንጥላዎች ወይም ፓራሹቶች ዝግ ብላ ወርዳለች። የዩናይትድ ስቴትስ ብሔራዊ የኤሮኖቲክስና የጠፈር ምርምር አስተዳደር ናሳ፣ የአየሩ ሁኔታ ኦራያንን ለመቀበል ፍጹም በሆኑ ደረጃ የተመቻቸ ነበር ብሏል። ኦራያን በመጀመሪያ ላይ ከፍሎሪዳው ኬፕ ካናቬራል ማምጠቂያ ጣቢያ እንድትነሳ የታቀደው ትናንት ሐሙስ የነበረ ሲሆን በተለያዩ ችግሮች ምክንያት መዘግየቷ ይታወሳል። ናሳ በሰጠው መግለጫ መሠረት ኦራያን ጠፈርተኞች ይዛ የመጀመሪያውን በረራ ቢያንስ ከሁለት ሺህ ሀያ አንድ ዓመተ ምሕረት በፊት የሚያደርግ አይመስልም። ኦራያን አንዴ ሙሉ በሙሉ ስምሪቱን ሲጀምር ወደ ጨረቃ፣ ወደ አስቴሮይዶች ወይም የጠፈር ስብርባሪ አካላት፣ በኋላም ወደ ማርስ ከአራት እስከ ስድስት ጠፈርተኞችን ይዛ ትነጉዳለች ብሏል። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና በ12140 ኪሎ ሄርትስ በ31 ሜትር ባንድ በ9435፣ በ9755 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ህዳር 26 ምሽት ፕሮግራማችን ነው። ምናልባት በጅማሮ አካባቢ ላይ ብዙ ከፕሮሰሱ ጋር የተያያዙ ነገሮች ተወግደው ብዙ ህዝብ ወደ መካከለኛ ገቢ ደረጃ በሚደርስበት ሰዓት ጉቦ መስጠት ለውጥ ማያመጣበት ደረጃ ላይ በምንደርስበት ጊዜ ዳኞቹም በጥቅም ተገደው ደግሞ ፍርድን ወደ ማጓደሉ ላይ ሄዱ ይችላሉ። ትልቁ አስፈሪ የሆነው ነገር ድነው ዳኞች በተለይ ከህገ መንግስቱ ጋር የተያያዘውን ከሰብአዊ መብት ጋር የተያያዘውን ነገር እንዲተረጉሙና መፍትሔ እንዲሰጡም ስልጣን የላቸውም። ስልጣን ተወስዶባቸዋል። ወረድ ናድርገው በግለሰብ ደረጃ አንድ ግለሰብ እኛ ሀገር ውስጥ በሆነው ነገር ተጠርጥሮ ብታሰር ፍትሕ ይሰጠዋል ወይ? እነዚህ ሰዎች በኢትዮጵያ የፍትሕ ነጻነት ላይ ይከራከራሉ እነማን ናቸው? በእሰጥ አገባ ይመለሳሉ። ጠብቋቸው። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይደመጣል። በኒውዮርክና በሌሎችም የዩናይትድ ስቴትስ ግዛቶች የተቃውሞ ሰልፉ በዛሬው ዕለትም ቀጥሏል። ተቃውሞውን ያበራከተውና ያጠናከረው በተለይ አንድ መሳሪያ ባልያዘ ጥቁር አሜሪካዊ ላይ በተፈጸመው ግድያ የኒውዮርኩ የቅድሚያ ክስ አጣሪ የሕዝብ ሸንጎ በነጩ ፖሊስ ላይ ክስ እንዳይመሰረት ያሳለፈው ውሳኔ ነው። የአሜሪካ ድምጿ ካሮላይን ዊቨር ከኒውዮርክ ያጠናቀረችውን ዘገባ አዲሱ አበበ ይዞታል። ከጥቁር አሜሪካዊው ኤሪክ ጋርነር ግድያ ጋር በተያያዘና የኒውዮርኩ ግራንድ ጁሪ ወይም የፍርድ ሸንጎ ነጩን ፖሊስ ከክስ ነፃ በማድረጉ ነው ተቃውሞው በኒውዮርክና በሌሎች ከተሞች ከቺካጎ እስከ ሚኒያፖሊስ የቀጠለው። ፕሬዚዳንት ባራክ ኦባማ ትናንት ሐሙስ እንደገለጡት ነገሩ በብዙ የዩናይትድ ስቴትስ ከተሞች የሚገኙ ፖሊሶች ከመጠን ያለፈ ኃይል በተለይ በጥቁሮች ላይ እንደሚጠቀሙ ያመላከተ ሆኖ ታይቷል። ተስፋ በምናደርግበት ግባችንና ዕለት ተዕለት ሥራ ላይ በምናውለው ተጨባጭ ሁኔታ መካከል ያለው ሰፊ ልዩነት በጣም ብዙ አሜሪካውያን ትክክለኛ አሰራር እንደሌለ በጽኑ ያምናሉ። የዩኒቨርስቲ ምሩቋ ሞኒካ ሜልተን ኒውዮርክ ውስጥ በሚካሄደው ተቃውሞ ሰልፍ ላይ ተሳትፋለች። በማይክል ብራውን፣ በኤሪክ ጋርነር እና በሌሎች ብዙ ቁጥር ባላቸው ላይ እየተፈጸመ ያለው አሳዛኝና አእምሮን የሚረብሽ አካሄድ ነው ካሁን በኋላ ግን በቸልታና በትዕግስት የማናልፈው ነገር መሆኑን እየገለጽኩ ለሚካሄደው ተቃውሞም ድጋፌን ማሳየት እፈልጋለሁ። የኒውዮርኩ ከንቲባ ቢል ዲብላዚዮ በበኩላቸው የከተማዋ ፖሊሶች ከመጠን ያለፈ ኃይል እንዳይጠቀሙ፣ የከተማዋ ነዋሪዎችም ከእንግዲህ በእኩል እንደሚስተናገዱ ለማሳየት የፖሊስ ክፍሉ እንደገና የሶስት ቀናት ስልጠና እንደሚሰጠው ገልጠዋል። ይህን ወሳኝ ሥራ በማካሄድ የፖሊስ ኃይል አባሎቻችን ከመጠን ያለፈ ኃይል መጠቀም እንዲያቆሙ ፈሪሃ እግዚአብሔር እንዲኖራቸውና ይልቁንም ሕይወት ማዳን ሲቻል ሕይወት እንዳያጠፉ መሆኑን ይረዳሉ። ሕዝቡም ይህን እንዲያውቅና እንዲረዳ ያስፈልጋል። ባለፈው ሳምንት ፖሊስ የአሻንጉሊት ሽጉጥ የያዘውን የአሥራ ሁለት ዓመቱን ልጅ ታሚር ራይስን በገደለበት በክሊቭላንድ ኦሃዮ ግዛት የዩናይትድ ስቴትሱ ጠቅላይ አቃቤ ሕግ ኤሪክ ሆልደር የክሊቭላንድ ፖሊስ ከመጠን ያለፈ ኃይል የመጠቀም አካሄድ እንዳለው ወደ ሁለት ዓመት የፈጀው የፍትሕ ሚኒስቴሩ የግምገማ ሪፖርት ያመለክታል ብለው በዚሁ በክሊቭላንዱ የፖሊስ ክፍል የፌዴራሉ ምርመራ ይቀጥላልም ብለዋል። ዋሽንግተን ውስጥ ተቃውሞ ከሚያሰሙት መካከል ክሊቭላንድ ያደገችው ተማሪ ኒኮል ዳሼ አንዷ ነች። የዘረኝነት መንፈስ የተጠናወተው ይህ የፖሊስ አመፅ ብሎ ብሎ እኔው ከተማ ውስጥ ገባ። እኔማ ድርጊቱ አያሌ አሜሪካውያንን በእጅጉ እንዳስቆጣ ለመላው ዓለም አሳውቃለሁ እንዲቆምም እንፈልጋለን። ቀሲስ አልሻርፕተንን ጨምሮ አያሌ የሰብአዊ መብት ተመሪዎች ዋሽንግተን ዲሲ ውስጥ የነገ ቅዳሜ ሳምንት ታኅሳስ አራት ቀን ታላቅ ብሔራዊ የተቃውሞ ሰልፍ እንደሚካሄድ አስታውቀዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። ዘጠኝ ተቃዋሚ ፓርቲዎች ኅዳር 27 እና 28 አዲስ አበባ ላይ ለማድረግ ያቀዱትን የአደባባይ ስብሰባና ሰላማዊ ሰልፍ በተግባር እንደሚፈጽሙት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ገልጸዋል። በሌላ በኩል ደግሞ ለሰልፉ እውቅና አለመስጠቱን በአዲስ አበባ ከተማ አስተዳደር የከንቲባው ጽህፈት ቤት የሰላማዊ ሰልፍና ስብሰባ ማስታወቂያ ክፍል ለፓርቲዎቹ በጻፈው ደብዳቤ አስታውቋል። መለስካቸው አመሀ ዝርዝሩን ይዟል። በነገው ዕለት ከጠዋቱ ሶስት ሰዓት ጀምሮ ዘጠኙ ፓርቲዎች በመስቀል አደባባይ እናደርገዋለን ብለው ያቀዱትን የአደባባይ ስብሰባና ሰላማዊ ሰልፍ ለማከናወን በአዲስ አበባ ከተማ አስተዳደር ለከንቲባ ጽህፈት ቤት ሰላማዊ ሰልፍና ስብሰባ ማሳወቂያ ክፍል ያሳወቁት ህዳር 17 ቀን 2007 ዓ.ም በጻፉት ደብዳቤ ነው። የከንቲባው ጽህፈት ቤት ህዳር 19 ቀን 2007 ሰልፉን በዘጠኙ ተቃዋሚ ፓርቲዎች ስም ይመሩታል ለተባሉት ለሰማያዊ ፓርቲ፣ ለኢትዮጵያ ብሔራዊ አንድነት ፓርቲና ለመላው ኢትዮጵያውያን ፓርቲ በጻፈው ደብዳቤ እንዳሳወቀው ደግሞ የአደባባይ ስብሰባም ሆነ ሰላማዊ ሰልፉ ዕውቅና ያልተሰጠው መሆኑን እናሳውቃለን ሲል ዕውቅና ነፍኮታል። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ግን ይህ ደብዳቤ ያለውን ተቀብለን ሰላማዊ ሰልፍንም ሆነ የአደባባይ ስብሰባውን አለማድረግ ህገ መንግስቱን እንደ መናድ ይቆጠራል ይላሉ። ይህንን አለመፈጸም እኮ ህገ መንግስቱን እንደ መናድም ነው እኛ የሚቆጠረው። የዜጎችን ህገ መንግስታዊ መብት እኛም አሳልፈን እንደ ኢህአዴግ መስጠት እንደማለት ነው። ሰልፍ ማድረግ ግባችን አይደለም። በነገራችን ላይ ሰልፍ የምናደርገው አንደኛ ድምጻችን እንዲሰማ ነጻነት ለፍትሃዊ ምርጫ ስንል ነጻነት አለመኖሩን መንግስት በጻፋቸው ደብዳቤዎችና በተቋቋሙ አረጋግጦልናል። ስለዚህ ይሄ ከሆነ ደግሞ ነጻ ሚዲያ የለም፣ ነጻ ምርጫ የለም መሰብሰብ አይቻልም። ሀሳብን በነፃነት መግለጽ አይቻልም። ህገ መንግስቱ የለም እንደማለት ነው። ስለዚህ ይህን አረጋግጠን ቤታችን የምንቀመጥበት ምክንያት የለም። በአዲስ አበባ ከተማ አስተዳደር የከንቲባ ጽህፈት ቤት አርማ ያለውና ለሶስቱ ፓርቲዎች የተመለከተው ደብዳቤ እንደሚለው ህዳር 27 ቀን 2007 ዓ ም ከጠዋቱ 3 ሰዓት እስከ ህዳር 28 ቀን 2007 ዓ ም ከቀኑ 6 ሰዓት ከሰማያዊ ፓርቲ ዋና ጽህፈት ቤት ተነስቶ በካዛንቺስ በሄልተን ሆቴል ጀርባ በኢሴ አዳራጅ ፊት ለፊት አድርጎ መዳረሻውን መስቀል አደባባይ ያደረገ ሰላማዊ ሰልፍ፣ የአደባባይ ስብሰባ በጋራ ለማድረግ እውቅና መጠየቃቸውን ይገልጻል። ደብዳቤ ወረድ ብሎ ሆኖም ጥያቄያቸውን ተቀብሎ ለማስተናገድ የተጠየቀው ቦታ በልማት ምክንያት የትራፊክ መጨናነቅና ትላልቅ የመንግሥት ተቋማትና የዓለም አቀፍ ድርጅቶች ያሉበት ስለሆነ ጥያቄውን ተቀብለን ማስተናገድ የምንቸገር መሆኑን እየገለጽን የአደባባይ ስብሰባውም ሆነ ሰላማዊ ሰልፉ እውቅና ያልተሰጠው መሆኑን እናሳውቃለን ይላል። አቶ ይልቃል በበኩላቸው ቦታዎቹን አስመልክቶ የአስተዳደሩ ደብዳቤ ከሚለው ጋር አይስማሙም። እንዲያውም የሰላማዊ ሰልፉ አንዱ ዓላማ የመንግስት መስሪያ ቤቶች እንደሆኑ ይጠቁማሉ። ሰልፍ እና አደባባይ ስብሰባ የሚደረግ ዓላማው በመሰረቱ ዓለም አቀፍ ድርጅቶች እንዲያውቁት የመንግስት ተቋማትም ሆነ መንግስት እንዲያውቀው ነው። ስለዚህ በእነዚህ አካባቢዎች ሰልፍ ማድረግ አይቻልም የሚል ክልከላ የለም። እንደውም የሚደረገው እነዚህ አካባቢዎች ነው። ስለዚህ ይሄ በህገ መንግስቱ የተሰጠውንም መብት በአዋጁም የተገለጸውን ነገር የሚጻረርና ማዘጋጃ ከስልጣኑ በላይ የሄደበትና ወይም እንደው ለቃሉ ጨዋነት ይጎለዋል ካላልከኝ የስልጣን ብልግና የሚባለው ነው። ከዚህም አልፎ አቶ ይልቃል የአዲስ አበባ ከተማ አስተዳደርም ሆነ ሌላ አካል ሰላማዊ ሰልፍን ሊከለክል አይችልም ይላሉ። በህገ መንግስቱ መሰረት አዋጅ ቁጥር 383 የወጣው አዋጅ የሚለው ምናልባትም እነዚህን ሁኔታዎች ለማድረግ ምቹ ሁኔታ ከሌለው አስተዳደሩ ምክንያቱን ጠቅሶ ለሌላ ጊዜና ለሌላ ቦታ እንዲያደርግ ደብዳቤው በደረሰው በ12 ሰዓት ውስጥ ሀሳብ ሊሰጥ ይችላል። ለሌላ ቦታና ለሌላ ጊዜ እንዲደረግ ሀሳብ ሊሰጥ ይችላል። ከዛ ውጭ ግን ሰልፉ በየትኛውም ጊዜና ቦታ ሊደረግ አይችልም ብሎ መከልከል አይችልም ይላል አዋጁ ላይ ዛው ላይ ገልጽ። እነዚህን ዝርዝር ጉዳዮች በተመለከተ በአዲስ አበባ ከተማ አስተዳደር የከንቲባ ጽህፈት ቤትና የካቢኔ ጉዳዮች ጽፈት ቤት ኃላፊ አቶ አሰግድ ጌታቸውን ለማነጋገር ከትናንት ጀምሮ ተደጋጋሚ ሙከራዎች ሳደርግ ቆይቻለሁ። ይሁንና አቶ አሰግድ ጌታቸው ስብሰባ ላይ እንደሆኑና ምን ጊዜ ሊያናገሩኝ እንደሚችሉም እንደማያውቁ በተደጋጋሚ ስልኩን የሚያነሱት ሴት አሳውቀውኛል። አቶ ይልቃል ጌትነት እንዳሉት ይህ በተለያዩ ምክንያቶች በሕገ መንግሥቱና በሌሎች ዝርዝር ሕጎች የታወቁ በሰላማዊ መንገድ የመሰብሰብና ሰላማዊ ሰልፍ የማድረግ መብቶች በአስፈጻሚ አካላት ሲጣሱ ቆይተዋል። ይህንንም ለከፍተኛ ባለሥልጣናትና የተለያዩ ተቋማት አሳውቀዋል። በዚህ አንድ ወር ጊዜ ብቻ የተደረገውን ሕገ ወጥ ተግባር በመንግስት አስፈጻሚ አካላት ላይ የተፈጸመውን ህገወጥ ተግባር በግልጽ ዘርዝረን ለአፈጉባኤውና ለጠቅላይ ሚኒስትሩ እነዚህን ደብዳቤዎች አያይዘን ከዛም ለሰብአዊ መብት ጉባኤ፣ ለሰብአዊ መብት ኮሚሽን፣ ለምባ ጠባቂ እነዚህን ግልባጮች አድርገን የደረሱትን ነገሮች ሁሉ አያይዘን የተጻጻፍናቸውን ደብዳቤዎች ጽፈናል ማለት ነው። አንዳንድ ተቃዋሚ ፓርቲዎችና የመንግስት አስፈጻሚ አካላት በተለይም የጸጥታ ኃይሎች በሰላማዊ ሰልፍና በአደባባይ ስብሰባዎች ዙሪያ ሲጋጩ መቆየታቸው በተለያዩ መገናኛ ብዙኃን ሲዘግብ መቆየቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ ተከታዩ የመጽሔት ርዕስ እናልፋለን። ለኤርትራ፣ ፍልስጤም፣ ስዋዚላንድ እና ምዕራብ ሳሐራ ጉዳዮች ድጋፍ ይሰጣል የተባለ ስብሰባ ደቡብ አፍሪካ ዋና ከተማ ጆሃንስበርግ ላይ ተካሂዷል። ስብሰባው የተዘጋጀው የደቡብ አፍሪካ ልማት ማኅበረሰብ መንግሥታዊ ያልሆኑ ድርጅቶች ምክር ቤት በሚባለው መንግሥታዊ ያልሆነ ተቋም ነው። ባልደረባችን ገብረ ገብረ መድህን ከስብሰባው አዘጋጆች አንዱን አነጋግሮ ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች የደቡባዊ አፍሪቃ አገሮች የልማት ማህበር ሳዲቅና ተባባሪ መንግስታዊ ያልሆኑ ድርጅቶች የተሳተፉበት የሁለት ቀናት ስልታዊ የእቅድ አውደ ጥናት በኤርትራ ሰብአዊ መብት ላይ መካሄዱን የአስተባባሪ ድርጅቶቹ ጸሐፊ ዶክተር አዳነ ገብረ መስቀል ገልጸዋል። የስብሰባውንም ዓላማ እንዲህ አብራርተዋል። እዚ ብተበጉሶ በርገሳውያን ሰራት ኣብዚ ደቡባዊ ኣፍሪቃ ዝርከባ በደቡባዊ አፍሪካ የሚገኙ የሲቪል ማኅበረሰቦች ባለፈው ነሐሴ 206 ዓ ም ባካሄዱት አስረኛ ጉባኤና ባስተላለፉት ውሳኔ ለኤርትራ ሕዝብ ትግል፣ የፍልስጤም፣ የስዋዚላንድና ምዕራብ ሰሐራ ሀገሮች አንድ የድጋፍ መግለጫ አውጥተው ነበር። አዋጁ ይህን የሚያስፈጽም አንድ ግብረ ኃይል ስለ ማቋቋም ወስነው ስለ ነበር ይህን ተግባር ላይ ለመዋል ትናንትናና ከትላንት ወዲያ የስትራቴጂክ ፕላኒንግ ወርክሾፕ አካሂደናል። ከተለያዩ ሀገሮች የዲሞክራሲ ንቅናቄዎችና የዲሞክራሲ ለውጥ ለማምጣት የሚንቀሳቀሱ ማኅበራት ተጋብዘው የእነሱን አመለካከትና መፍትሄ ካቀረቡ የሲቪል ማኅበረሰቦች ምን ማድረግ እንዳለባቸው ከገለጹ በኋላ በሰፊው ተወያይተን አንድ ውሳኔ ላይ ደርሰናል። የኤርትራን ጉዳይ በሚመለከት የተለየ የጋዜጣዊ መግለጫ ተካሂዶ እንደነበር ዶክተር አዳነ ገልጸዋል። ዋ ኣብ ናይ ጉዳይ ኤርትራ ብዝምልከት ቀዳማይ ነገር እቲ መረዳእታ ብሓፈሽኡ አብዚ ናይ በርገሳውያን ማሕበራት እዚ ኣዝዩ ትሑት እዩ። የኤርትራን ጉዳይ በሚመለከት በመጀመሪያ ደረጃ ኤርትራ ውስጥ ምን ሁኔታ እየተፈጸመ መሆኑን አሁን እያየነ ያለነው ችግር ለምን እዚህ ደረጃ ላይ እንደ ደረሰ የሚል የእውቀት ማስጨበጫ ጽሑፎች ቀርበዋል። ጽሑፉ የቀረበውም ትግል ውስጥ ባሉ ሰዎች ነው። የአፍሪካ ጉዳይ በአፍሪካ መድረክም ይሁን በሳዲቅ የሲቪክ ማኅበረሰቦች ሊደረግ የሚገባ ድጋፍ በሰፊው ተገልጿል። በዚሁ ዙሪያ የተለያዩ ስትራቴጂዎች መነደፋቸውን የገለጹት ዶክተር አዳነ አንደኛው ኤርትራውያን ስደተኞች የሚገጥማቸው ችግሮች፣ ለምን እንደሚሰደዱ የተጣራ ማስረጃ ማቅረብ፣ ኤርትራውያን የሚሰደዱባቸው አገሮች፣ በተለይም ደግሞ ደቡብ አፍሪካ እንዲሁም የኤርትራ ስደተኞችን የሚያስተናግዱ ሌሎች ጎረቤት አገሮች ዓለም አቀፍ ስምምነት እንዲያከብሩ፣ የስደተኞቹ መብት እንዲከበር አስፈላጊ ሥራ እንዲሠራ መወሰኑን ገልጸዋል ዶክተር አዳነ ገብረ መስቀል። ቀጣዩ የመጽሔት ክፍለ ጊዜ ዘገባ ወደ ሱዳን ይወስደናል። የሱዳኗ ዳርፉር ክልል ውስጥ ባለፈው ወር ተፈጸመ በተባለው በጅምላ የመድፈር ወንጀል ላይ ተጨማሪ ምርመራ እንደሚያስፈልግ አንድ የተባበሩት መንግሥታት ድርጅት ከፍተኛ ባለስልጣን ትናንትና አሳሰቡ። ከድርጅቱ ዋና ጽሕፈት ቤት ካለበት ከኒውዮርክ ማርግሬት በሽር የላከችውን ዘገባ ትዝታበላቸው ታቀርባለች። የተባበሩት መንግሥታት ድርጅት የሰላም ጥበቃ መስሪያ ቤት ኃላፊ ሄርቬ ላድሱስ ለጸጥታው ምክር ቤት ሲናገሩ ከሁለት መቶ በላይ ሴቶችና ልጃገረዶች በጅምላ ተደፍረዋል የተባለበትን የዳርፉር መንደር ታቢትን ባለፈው ኅዳር 18 መርማሪዎች ሲጎበኙ ብዛት ያላቸው የሱዳን ወታደሮችና ፖሊሶች መገኘታቸው ለምርመራው እንቅፋት ሳይሆን አልቀረም ብለዋል። ሴቶቹ ተደፈሩ የተባለው በጥቅምት ወር መጨረሻ ለሁለት ቀናት መሆኑም ተጠቅሷል። ላድሱስ በአስተርጓሚ ሲናገሩ I would underscore that only an independent investigation by UNAMID በዩኒመድ የሚደረግ ነጻ ምርመራ ብቻ ይህን እጅግ አሳሳቢና ከፍተኛ ወንጀል ጥርት አድርጎ ማውጣት እንደሚችል ላሰምርበት እወዳለሁ። ስለዚህ ዩኒመድ እንደገና ወደ ታቢት ገብቶ ነጻ ምርመራ በማድረግ ዘገባውን ማጣራት እንዲችል የሱዳን መንግስትን እጠይቃለሁ ነው ያሉት። ዩንመድ በዳርፉር የተባበሩት መንግስታትና የአፍሪቃ ህብረት ጣምራ የሰላም ጥበቃ ተልእኮ መሆኑ ይታወቃል። አስገድዶ በጅምላ የመድፈር ወንጀሉ በመጀመሪያ የተዘገበው ወደ ዳርፉር በሚሰራጨው ደባንጋ በተባለው የኔዘርላንድ ሬዲዮ ነበር። በራዲዮ ላይ ወንጀሉ መፈጸሙ ከተነገረ ጀምሮ ግን ከአንድ ሳምንት በላይ ለሚሆን ጊዜ የሱዳን መንግስት የመንግስታቱ መርማሪ ቡድን ወደ ታቢት እንዳይገባ ከልክሏል። ከመጀመሪያው ምርመራ በኋላም አነስተኛ ቡድን ተመልሶ ወደ መንደሯ እንዲገባ አልፈቀደም። በተባበሩት መንግስታት ድርጅት የሱዳን አምባሳደር ራማታላ ሞሐመድ ኦስማን አልኖር ትላንት ለጸጥታው ምክር ቤት ሲናገሩ ዩነመድ ወንጀሉን እንዳይመረምር መንግስታቸው እንቅፋት አልሆነም ሲሉ አስተባብለዋል። ዩነመድ ለመጀመሪያ ጊዜ ቡድኑ ምርመራውን በሚያደርግበት ወቅት ሰለባዎቹ ፍርሃት አድሮባቸዋል ብሎ ካመነ በቃለ ምልልሱ መቀጠል አልነበረበትም ብለዋል። የመንግስት ወታደሮች ሴቶችና ልጃገረዶች ላይ ፈጸሙ የተባለውን አስገድዶ የመድፈር ወንጀል በማስተባበል ስም ለማጥፋት ፕሮፖጋንዳ የተቃዋሚ ራዲዮዎች ያናፈሱት ነው ብለዋል። በዚህ መንደር የባለቤቱን ወይም የልጁን ክብር የሚበቀል ማንም ሰው ሳይኖር ወይም ስለ ሁኔታው ማንም ለመንግስት ሳያመለክት ሁለት መቶ ሴቶች በጅምላ ተደፍረዋል የሚለው ቅዠት የማይታሰብ ነው ብለዋል በአስተርጓሚ ሲናገሩ በዳርፉር የሰላም ጠባቂ ኃይሉ እንቅስቃሴ በመንግስት የተገደበና አንዳንዴም ሰላም ጠባቂዎቹ ራሳቸው ላይ ጥቃት እንደሚደርስ ዩነመድ በዳርፉር የተባበሩት መንግስታትና የአፍሪቃ ህብረት ጣምራ ሰላም ጠባቂ ተልዕኮ አስታውቋል። አድማጮች፣ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የምናስተላልፍላችሁ ስርጭት አለ። እንድታደምጡ እንጋብዛለን። በኢንተርኔትም ቪኦኤ ኒውስ ዶት ኮም ስላሽ አምሃሪክ ወይም አምሃሪክ ዶት ቪኦኤ ኒውስ ብላችሁ ልታገኙን ትችላላችሁ። በፌስቡክና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይካስ ተነጋገሩ። በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሳት ላይም አለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላቸው። ፕሮግራማችንን እየመራልን የሚገኘው ቴሌ ላይን ባክ ነው፣ እንዲሁም አስተናጋጆቻችሁ ቆንጅት ታየና እኔም ሰሎሞን አባትንን። ከዚህ ቀጥሎ የሰዓቱን ዋና ዋና ዜና ቆንጅት ታሰማናለች። የዓለም አቀፉ የወንጀል ችሎት አይሲሲ በሰብእና ላይ በተፈጸመ ወንጀል በኬንያው ፕሬዝደንት ኡሁሩ ኬንያታ ላይ ቀርቦ የነበረውን ክስ ሰርዟል። ምክንያት በቂ ማስረጃ አልተገኘም በሚል ነው። የኬንያ መንግስት በወንጀል ምርመራዊ ሂደት አልተባበረም የሚለው ውንጀላም ለውሳኔው አስተዋጽኦ እንዳደረገ ይነገራል። በሌላ ዜና የኬንያ ፖሊስ በዚህ ሳምንት ናይሮቢ ውስጥ በሳይበርና ገንዘብ በህገወጥ መንገድ በማስተላለፍ ወንጀል የሚጠረጠሩ 77 ቻይናውያን በቁጥጥር ስር ማዋሉን ተከትሎ ባለስልጣናት ምርመራ እያደረጉ መሆናቸው ተነግረዋል። ሶማሊያዋ ባይደዋ ከተማ በሚገኝ አንድ ምግብ ቤት አጥፍቶ ጠፊ ባፈነዳው ቦምብ ቢያንስ ስድስት ሰዎች ተገደሉ፣ ብዙዎች ቆስለዋል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አሁን ከምሽቱ ሶስት ሰዓት ከ30 አራት ደቂቃ ሊሆን ነው አዲስ አበባ ላይ። እዚህ ዋሽንግተን ዲሲ ደግሞ ከቀኑ ሰባት ሰዓት ከሰላሳ አራት ደቂቃ ሊሆን ነው። ወደ ተከታዩ ዝግጅታችን እናልፋለን። በኢቦላ ላይ ያተኩራል። የምስራቅ አፍሪካ ሀገሮች መሪዎች በሚገናኙባቸው መድረኮች ሁሉ ላይ ስለ ኢቦላ መነጋገር አለባቸው ሲሉ በኢትዮጵያ የተቋቋመው የቴክኒክ ኮሚቴ ሰብሳቢ ጥሪ አድርገዋል። የምስራቅ አፍሪካ ሀገሮች የጋራ ልማት ተቋሙ ኢጋል ኢጋድ አባል መንግስታት እየተሳተፉበት በሚገኘው የጤና ስብሰባ ላይ የተናገሩት የኢትዮጵያው ብሔራዊ ቴክኒክ ኮሚቴ ሰብሳቢ ዶክተር ዳዲ ጅማ የጤና ባለሙያዎች ምክክር ብቻ ኢቦላን ለመከላከል በቂ አይደለም ብለዋል። እስክንድር ፍሬው አነጋግሯቸዋል። በምሥራቅ አፍሪካ የልማት በይነ መንግስታት ባለሥልጣን ኢጋድ በተዘጋጀው የጤና ስብሰባ የተለያዩ ጉዳዮች ቢነሱም ወቅታዊው ኢቦላ የበለጠ ትኩረት የሳበ መስሏል። በስብሰባው የዛሬ ውሎም አገሮች ተሞክሮዎቻቸውን አቅርበዋል። ኢትዮጵያን በመወከል ጽሑፍ ያቀረቡት በብሔራዊ ደረጃ የተቋቋመው ጸረ ኢቦላ ኮሚቴ ሰብሳቢ ዶክተር ዳዲ ጅማ ናቸው። ኢቦላን የሚያቆመው የአካባቢው አገሮች የጋራ ጥረት መሆኑን ተናግረዋል። ስለ ኢቦላ ለመነጋገር መድረክ መምረጥ እንደማያስፈልግ የገለጹት ዶክተር ዳዲ የምስራቅ አፍሪካ ሀገሮችና መሪዎቻቸው በሚገናኙባቸው መድረኮች ሁሉ ጉዳዩን ማንሳት እንደሚገባቸው አስረድተዋል። ዶክተር ዳዲ ጂማ ከቪኦኤ ጋር ባደረጉት ቆይታም ይህንኑ አብራርተዋል። እንግዲህ የኢቦላ በሽታ የአንድ ሀገር ችግር ብቻ አይሆንም ተብሎ ነው የሚታሰበው። ምክንያቱም የበሽታው ስርጭት በጣም በፍጥነት የሚሄድ ነው። በሁለተኛ ደረጃ የሚያደርሰው ሌሎች ጉዳቶች እንደ ኢኮኖሚ ጉዳት ልንል እንችላለን። ከትራንስፖርቴሽን ጋር ተያይዞ ሊሆን ይችላል፣ ከሌሎች ጉዳዮችም ጋር ተያይዞ በቀላሉ ከአንድ ሀገር ወደ ሌላ ሀገርም የሚሸጋገር በመሆኑ ከሀገር ወደ ሀገር መሸጋገሩ ብቻ ሳይሆን በዛች ሀገር ውስጥ ብቻ ራሱ በርካታ ሴክተሮችን የሚነካ በመሆኑ በማንኛውም ስብሰባዎች በማንኛውም የመድረኮች ላይ ስለ ኢቦላ ተነስቶ መነገር አለበት። እሱን እንዴት ልንከላከል እንደምንችል ችግሩ ደግሞ ቢከሰት በተለይ ምስራቅ አፍሪካ ባለው ሀገሮች ችግሩ ቢከሰት እንዴት አድርጎ በጋራ መከላከል እንደሚቻል ሁሉም በእያንዳንዱ መድረክ ላይ መነሳት አለበት ከሚል ሀሳብ የመነጫ ነው። እዚህ ላይ ይሄ ሲባል ለምሳሌ አሁን ይሄ ስብሰባ የተዘጋጀው በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አማካኝነት ነው። ኢጋድ ፖለቲካዊውን ነገር ካየ ነው፣ ቶሎ ቶሎ ይገናኛሉ፣ የጋራ መረብ አላቸው በጤናው ረገድ ያለው ላላይ ላል መጥበቅ አለበት የሚለው ለምሳሌ እንግዲህ የዛሬው ስብሰባ የጤና ሳይንቲፊክ ኮንፈረንስ ጤና ነክ የሆነ ስብሰባ ነው የኢጋድም ቢሆን ነገር ግን ከዛው ውጪም መሆን አለበት ነው ጤናው ሴክተሩ ብቻ አይደለም የኢቦላ በሽታ ለመከላከል አስተዋጽኦ ያለው የመጀመሪያውና የመጀመሪያው መሆን ያለበት እንደውም የፖለቲካ ፖለቲካው መመራት መቻል አለበት ስለዚህ ኢጋድ እንደ ፖለቲካ ጋራ የሚሰሩ ቡድኖች በመሆናቸው ኢቦላን እንደ አንድ ኤጀንዳ ጤና የጤና ጉዳይ ስለሆነ ጤናም እንደ አንድ አጀንዳ እዛ በነዚህ ስብሰባዎች ላይ እየተነሳ መወያየት መቻል አለበት እንደ አጀንዳ መያዝ አለበት የሚል ነው። ምስራቅ አፍሪካ ውስጥ ዶክተር ዳዲ ምን ያህል ስጋት ነው? ከሀገር ሀገርስ ይለያሉ የስጋቱ መጠን? የበለጠ ተጋላጭ የሆነ ሀገር አለ ምስራቅ አፍሪካ ውስጥ የኢጋድ አባል ሀገሮች በሆኑት ውስጥ ማለት ነው ለምሳሌ ነው ወይስ ተመሳሳይ ነው ማለት ይቻላል የተጋላጭነት ደረጃው ተመሳሳይ ነው ማለት ይቻላል ምክንያቱም በምስራቅ አፍሪካ አካባቢ ያለው የህዝብ እንቅስቃሴው ተመሳሳይ ነው ማለት ይቻላል ሌሎች ሀገሮችም ከምስራቅ አፍሪካ አልፎ ሌሎች አለም ላይ ያሉ ሀገሮችንም ብንወስድ የተጋላጭነት ደረጃቸው ኦልሞስት እኩል ናቸው ብሎ መውሰድ ይቻላል ይሄም የሆነበት ዋናው ምክንያቱ ያው ትራንስፖርቴሽን ሲስተሙ የህዝብ እንቅስቃሴው፣ የንግድ ትስስሩ በአሁኑ ዘመን ያው አለማችን አንድ መንደር ሆናለች በሚለው አባባል መሰረት ሁሉም ሀገር እኩል ተጠቂ ነው ብሎ መውሰድ ይቻላል። ሌላ ጥያቄ ላንሳ። ቅድም የኢትዮጵያን አስተዋጽኦ በተመለከተ ሲገልጹ ነበር እርስዎ፣ ለምሳሌ ሁለት መቶ የሚሆኑ የጤና ባለሙያዎች ወደ ምዕራብ አፍሪካ እንደሚሄዱ ከዚህ በፊትም ተገልጿል። እሱ ምን ደረጃ ላይ ነው የሚገኘው? ባለሙያዎቹ ያው ተመልምለው አሁን የስልጠና ሊጀምሩ ነው። ሰኞ ስልጠና ይጀመራል። ለአንድ ለሳምንት ያህል ስልጠናው ጠለቅ ያለ ስልጠና ከተሰጣቸው በኋላ እንግዲህ እዚሁ አዲስ አበባ ላይ ስልጠና ይሰጣቸዋል። ከዛ በኋላ የተጨማሪ ስልጠና እዛው ካሄዱ በኋላ የሚሰጣቸው አለ። ግን ከዚሁ ደግሞ ይዘው መሄድ ያለባቸው እውቀትና ስኪሉ መኖር ስላለበት እሱን በተመለከተ የአንድ ሳምንት ስልጠና ይሰጣል። ከዛ ወዲያው ወደ ዲሴምበር አስር አካባቢ ወደዛው ይሄዳል ማለት ከገንዘብ አንጻር የሚያነሱት ነገር ነበር። ለምሳሌ ኢትዮጵያ ያደረገችው ትሱን ስ ያብራሩልኝ። እንግዲህ የሶሊዳሪቲ አንጻር ለእነዚያ አገርነትን ከመግለጽ አንጻር አዎ፣ ከዛ አንጻር ኢትዮጵያ እንግዲህ እንደ አንድ አፍሪካ ሀገር ለእነዚህ ለተጠቁት ሀገሮች በሰው ኃይል ካደረገችው አስተዋጽኦ ተጨማሪ የገንዘብ ድጋፍም እንድታደርግ ነው የተወሰነው። በዛ መሰረት ግማሽ ሚሊየን የሚሆን ዶላር ነው ለምዕራብ አፍሪካ ሀገሮች እንዲሰጥ የተወሰነው ስለዚህ የችም አገሮች ይሄንን ሶሊዳሪቲውንም ድጋፉን በገንዘብም ሊሆን ይችላል፣ በሰው ኃይል ይልቁንም፣ ወይም ሎጂስቲክስም በተመለከተ ድጋፍ ቢያደርጉ ይመከራል፣ ጥሩ ነው ተብሎ ነው የሚገመተው። ግን ብዙ ሀገሮች አላደረጉም ማለት አይደለም። በርካቶች አድርገዋል። እርግጠኛ ነኝ ኢጋድ ካንትሪስ ውስጥም እንደዚሁ የድጋፍ ያደረጉ ይኖራሉ ብዬ ነው የምገምተው፣ እርግጠኛ ግን አይደለውም። ግን ይሄ መደረግ አለበት ጉዳይ ነው ብለን ነው ና ምክንያቱም፣ አንዱና ዋናው ኢቦላ ልንከላከልን የምንችለው እዛው ችግሩ የተከሰተበት ቦታ ሄዶ እዛው እሳቱን ማዳፈን አንዱ ስትራቴጂ ነው። ስለዚህ ከዛ አንጻር ድጋፍ መደረግ አለበት ባይ ነው። ከዚህ ስብሰባ ምን ተገኘ ይላሉ ዶክተር ዳዲ ለምሳሌ አንዳንዶች ልምዳቸውን ሲያካፍሉ ነበረ ዩጋንዳ ውስጥ ወረርሽኙ ተከስቶ በነበረበት በ2001 አካባቢ የጤና ጥበቃ ሚኒስትር ነበርኩ ያሉ ወይዘሮ ለምሳሌ በዛን ወቅት የነበረውን የጤና ባለሙያዎች ጥረት አብራርተዋል በብዛት ማሰማራት እንደሚያስፈልግ ጥቂቶች ሲሰማሩ ይደክማሉ በመድከማቸው ስህተት ይሰራሉ እያሉ ሲናገሩ ሰምቻለሁ ለምሳሌ ሌሎችም ልምዶቻቸውን አካፍለዋል ከዚህ ኢትዮጵያ ወስዳ ወደ ራሷ የምታስገባው ይኖራል። ለምሳሌ እቅድ ውስጥ ምን ተገኘ? በአጠቃላይ ሱሪያ እንደ ኢትዮጵያ ከዩጋንዳም ይሁን ከሌሎች ሀገሮችም የተማርናቸው ነገሮች አሉ። ለምሳሌ የኅብረተሰቡ ስለ በሽታው ግንዛቤ እንዲኖረው በምን መልኩ እንደሰሩበት ማየት እንችላለን፣ በዩጋንዳ የነበረው። ከዛ በተጨማሪ ደግሞ ጤና ባለሙያውን አሳምኖ ወደ ስራ እንዲገባ ሲደረግ እንዴት በተቀናጀ መልኩ እንደተደረገ እሱንም ማየት እንችላለን። በአጠቃላይ ግን በዚህ ስብሰባ ላይ ስለ ኢቦላ አንደኛ አጀንዳ ተደርጎ ተይዞ፣ ስለዚህ መነጋገራችን ሁላችንም የጋራ መግባባት እንድንደርስ ረድቶናል። በሁለተኛ ደረጃ ደግሞ በተለይ በድንበር አካባቢ ያለውን የህዝብ እንቅስቃሴ በጋራ የመመርመር ስራ እንዲሰራ መረጃዎች ሲኖሩ መረጃዎቹን መለዋወጥ እንድንችል የጋራ መግባባትን የፈጠረ ስብሰባ ነው ብሎ መውሰድ ይችላል። ኢቦላና ሌሎች የጤና ስጋቶች በተነሱበት የመጀመሪያው የኢጋድ የጤና ስብሰባ ሚኒስትሮች፣ ባለሙያዎች፣ የሲቪክ ማህበረሰብ አባላትና ጉዳዩ የሚመለከታቸው ዓለም አቀፍ ተቋማት ተወካዮች እየተሳተፉ ይገኛሉ። በነገ ዕለት እንደሚጠናቀቅም ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዝግጅት እናልፋለን። ማንዴላ አንደኛ ዓመት ዝክር ሐሲም ደቡብ አፍሪቃውያን እጅግ ተወዳጅ መሪያቸው ኔልሰን ማንዴላ ያረፉበትን አንደኛ ዓመት በዚህ ሳምንት በተለያዩ ስነ ስርዓቶች እየዘከሩ ናቸው። ኔልሰን ማንዴላ የዲሞክራሲያዊት ደቡብ አፍሪቃ የመጀመሪያው ጥቁር ፕሬዝደንት ነበሩ። ምንም እንኳን ማንዴላ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት ጀምሮ በጡረታ ተገልለው ቢቆዩም መንፈሳቸው ያችን በቀስተ ደመና የምትመሰል ሀገር መምራቱን ቀጥሏል ብለው ያምናሉ ደቡብ አፍሪካውያን። የቪኦኤዋ አኒታ ፓውል ከጆሃንስበርግ ያደረሰችን ዘገባ ብዙዎች ታታ ማዲባ ብለው በፍቅር ስለሚጠሯቸው ሰው ታሪካቸውን ወደ ኋላ መለስ ብላ ባጭሩ ለመቃኘት ሞክራለች። ሰሎሞን ክፍሌ ዘገባውን ያቀርባል። ኔልሰን ማንዴላ ከሞቱ አንድ ዓመት በኋላም በሚወዷት ሀገራቸው ውስጥ ዛሬም ከሁሉም በላይ ገዝፈው መታየታቸው እንደቀጠለ ነው። በመገበያያው የደቡብ አፍሪካ ራንድ ኖቶች ላይ ያ ፈገግታ የማይለየው ገጽታቸው ሰፍሯል። እንደ ጥጥ የነጣው ጸጉራቸው ያለበት ትላልቅ ምስል በግዙፍ ፖስተሮች ላይ ከሩቅ ይታያል። ዜጎች ምስሎቻቸው ያሉባቸውን ሹራቦች አሁንም አዘውትረው ሲለብሱ ይታያሉ። የአፍሪካ ብሔራዊ ኮንግረስ የፖለቲካ ፓርቲያቸውም በትላልቁ አሰርቶ ያቆማቸው ሰንደቆች የአንበሳ ድምፅ የሚያስተጋቡ ይመስላል። በዲሞክራሲያዊ መንገድ ለመጀመሪያ ጊዜ የተመረጡት ፕሬዚደንት በ አምስት ዓመታቸው ከዚህ ዓለም በሞት የተለዩት እንደ አውሮፓውያን ዘመን አጣጠር በ2013 ልክ በዛሬዋ ዕለት ነው ማንዴላ የፖለቲካ ሰው ብቻ አልነበሩም ለዚያም ነው ብዙ ደቡብ አፍሪካውያን በጎሳ መጠሪያ ስማቸው ማዲባ ወይም አባት የሚል ትርጓሜ ባለው ታታ እያሉ በፍቅር የሚጠሯቸው ደቡብ አፍሪካውያን ከሞቱ ብዙ ዘመን ባስቆጠሩ ዘመዶቻቸው እንደሚያምኑት ሁሉ የማንዴላ መንፈስም አሁን በሕይወት ባሉ የዓለም ሕዝቦች ዘንድ ንቁ ተሳትፎ ማድረጉን ቀጥሏል ብለው ያምናሉ። የደቡብ አፍሪካ መንግሥት ቃል አቀባይዋ ፉምላ ዊልያምስ ዜጎች የተወዳጁን ኔልሰን ማንዴላ ሙት ዓመት በብሔራዊ ደረጃ አድምቀው ያከብራሉ ብለዋል። ፕሬዚደንት ሃዝ ዩዝድ ዚስ ኦፖርቹኒቲ ቱ አጌን ታንክ ሳውዝ አፍሪካን ፕሬዝደንቱ ይህንን አጋጣሚ ደቡብ አፍሪካውያንና መላው የዓለም ሕዝብ ለማዲባ ለሰጡት ታላቅ አክብሮት በድጋሚ ለማመስገን ተጠቅመውበታል። ፕሬዝደንቱ በተጨማሪም ደቡብ አፍሪካውያንና የዓለም ሕዝብ በጠቅላላው ሙት ዓመቱን ማዲባ ትተው ት ላለፉት ቅርስ ክብር መታሰቢያነት እንዲያውሉት ለመጠየቅም ተጠቅመውበታል። ኔልሰን ማንዴላ እስከ ወዲያኛው ሲወሳላቸው የሚቆይ ቅርስ በዚያች ለዘመናት በዘር ተከፋፍላ በቆየች አገር ውስጥ ያወረዱት የእርቀ ሰላም ታሪክ ነው። ሚስተር ማንዴላ የዘር መድሎ ሥርዓትን በመቃወም ለ27 ዓመታት በስር ቆይተው ከተለቀቁ አራት ዓመታት በኋላ ነበር እንደ አውሮፓውያን ዘመና አቆጣጠር በ1994 የመጀመሪያው ጥቁር አፍሪካዊ ፕሬዝደንት ሆነው የተመረጡት ጥረታቸው በ1993 የአፓርታይድ አገዛዝ የመጨረሻውን ነጭ ፕሬዝደንት ከነበሩት ከኤፍ ደብሊው ደክለርክ ጋር የተጋሩትን የሰላም የኖቤል ሽልማት አሰጥቷቸዋል። የደቡብ አፍሪካ መንግሥት ቃል አቀባይዋ ፉምላ ዊልያምስ ሲናገሩ እንደ ብዙሀኑ ደቡብ አፍሪካውያን ሁሉ እርሳቸውም ማንዴላ ከሕይወት ዘመናቸው ሀያ ሰባቱን በሀገራቸው ለውጥ ለማምጣት በአንዲት ጠባብ እስር ቤት ውስጥ የማሳለፋቸውን ታሪክ ለመጪው ትውልድ አቆያለሁ ስለ ሰብአዊነታቸውም እሰብካለሁ ብለዋል። ደቡብ አፍሪካውያን በማንዴላ የትግል ውጤት አማካይነት ነው ዛሬ ሀገሪቱ ውስጥ እንደ ዜጋ ለመታየት የበቁትና ይህን አኩሪ ታሪካቸው ለልጆቻችን እናስተምራለን ሲሉም የመንግሥቱ ቃል አቀባይ አስረድተዋል። ኔልሰን ማንዴላ የሞቱበትን የመጀመሪያ ዓመት በታላቅ ሥነ ሥርዓት በብሔራዊ ደረጃ ለማክበር ከተነደፈው መርሃ ግብር መካከል በአንድነት ሕንጻ ፊት የአበባ ጉንጉን ይደረጋል በፕሪቶሪያ የሁሉም አይነት እምነት ተከታዮች በጋራ የሚያደርጉት የጸሎት ስነ ሥርዓት ይካሄዳል። በጆሐንስበርግ ከማንዴላ የረኔን ድርጅት 4850 ከመላው ዓለም የተሰበሰቡ መዛግብትና ከሦስት ሺህ በላይ የተፈረሙ የሐዘን መግለጫ ካርዶች ለእይታ ይበቃሉ። የአፍሪካ ልጅ፣ የነፃነታችን አባት ማዲባ፣ እናመሰግናለን። አሉላን ዝግጅቱ ይቅርታ፣ ሰሎሞን ክፍሌን እሰጥ አገባ ቀጥሎ ይቀርባል። ያሉላ ዝግጅት ነው። የሰጣ ገባ የዚህ ምሽት ይዘት በኢትዮጵያ ልማት እድገትና፣ ብልጽግና መብቶች፣ ነፃነትና ዘላቂ ሰላም እንዲሁም ለዚያ የሚያደርሱ ተጨባጭ የሚባሉ አቅጣጫዎች ላይ ትኩረት የሚያደርግ ተከታታይ ቅንብር አካል ነው። ባለፈው ሳምንት በተለይ በኢትዮጵያ ፍትሕና የዜጎች በሕግ ፊት በኩል የመዳኘት መብቶች ላይ ትኩረት ያደረገው ክርክር ሁለተኛና የመጨረሻ ክፍል ይዘናል ዛሬ። የክርክሩ ተሳታፊዎች የመጀመሪያው አቶ እስራኤል ፈይሳ ወደ ምዕራብ ካናዳዊቱ ካልጋሪ እስከሄዱበት እስካለፉት ቅርብ ዓመታት ድረስ ለበርካታ ዓመታት በኢትዮጵያ በዳኝነት ሙያ ያገለገሉ ሲሆኑ በግጭቶች አፈታት ላይ ጥናት አድርገዋል። አሁን በሚኖሩባት ካናዳ በአንድ መንግሥታዊ ያልሆነ ድርጅት ውስጥ ይሠራሉ። በምስራቅ ዩናይትድ ስቴትስዋ ፔንሲልቬንያ ክፍለ ግዛት ፊላዴልፊያ ከተማ ነዋሪ የሆኑት አቶ ጸጋይ ያረፈም በተመሳሳይ በዓለም አቀፍ ግጭቶች አፈታት የሰለጠኑ ቀደም ሲል በኢሚግሬሽን ጉዳዮች ዙሪያ በተሰማራ መንግሥታዊ ያልሆነ ድርጅት ውስጥ ያገለገሉና አሁን በግሉ ዘርፍ የተሰማሩ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ሳምንት በተነሳ አንድ ጭብጥ ላይ ተከራካሪዎቹ በየበኩላቸው የሰጧቸውን አስተያየቶች መለስ ብሎ በማስታወስ ይጀምራል። አቶ ጸጋይ በአቶ እስራኤል በኩል የቀረቡትን ተከታትለዋል። ከግለሰቦች ነጻ ያለመሆን ዳኝነት ለፖለቲካ ጥቅም እስከ መዋል እስከ ሙስና ድረስ የዳኝነት ነጻነት አጥልቶበታል አደጋ ነው ያሉት። በእርግጥ በነጻነት መዳኘት አዳጋች መሆኑን ነው ያመለከቱት። ምን ይላሉ አቶ እስራኤል? እንግዲህ ማን ይናገር የነበረ ከሚል አንጻር እሳቸው በነበሩበት የሙያ መስክ ያስተዋሉትን ነገር ነው የገለጹልን። እሳቸው ከተናገሩት ለመንደርደር ያህል ማለት ነው። እኔ በዛ ጉዳይ ላይ ብዙ ያደረግኩት ምርምር የለም። እንግዲህ የተጠቀሱት ነጥቦች ዳኞች ስራቸውን በትክክል እንዳይሰሩ ሊያግዱ ይችላሉ ካሏቸው ነገሮች ለምሳሌ አሁን አንደኛውና በተለይም ከባድ አድርጌ የምወስድ ያለሁት በሙስናው አካባቢ የተነሳውን ነገር ነው። አንዳንድ ሰዎች ምናልባት የስራ ኃላፊነታቸውን ቶሎ ብሎ ለመበልጸግ በሚል ደረጃ ያንን የስራ ኃላፊነታቸውን ከቁም ነገር ሳይቆጥሩ አንዳንድ ነገር የሚያደርጉ ከሆነ እርግጥ ነው ችግር ሊነሳ ይችላል። በፖለቲካው ደረጃ ግን እንደሚመስለኝ የአንድ ሀገር የፍትህ ስርዓት ምንም እንኳን በተቻለ መጠን ከፖለቲካ ውጭ ነው ለማለት ብንችልም በአጠቃላይ መልኩ ግን ስ ደግሞ ከፖለቲካ ውጭ ሊሆን አይችልም። ምክንያቱም ሰለጠነ በሚባለው እንደ አሜሪካን ሀገር ባለው እንኳን ራሱ ብን የጆርጅ ቡሽና የአልጎር ምርጫ የተወሰነ በፍርድ ቤት ነው እንዲሁ እንደ ዘበት ደግሞ አድል አምስት ለአራት በሚወሰንበት ሰዓት አምስቱ ሪፐብሊካኖች አራቱ ደግሞ ዲሞክራቶች ሁነው አምስቱ ሪፐብሊካኖች ጆርጅ ቡሽ እንዲያልፍ ነበር የመረጡ ነው እና ምንጊዜም ቢሆን በየትኛውም እንኳን እናይደለም እንደኛ ሀገር ባለው ገና ማበብ ላይ የሚገኝ የፍትሕ ስርዓት ቀርቶ ሰለጠኑ በሚባሉ ሀገሮችም ቢሆን ራሱ አሸፋሙም ቢሆን ከሌይ ዲሞክራት ነው ከሌይ ሪፐብሊካን ነው ተብሎ የሚተነተንበት ሁኔታ ስላለ ምናልባት ፕሬዚደንቶቹም ራሳቸው በተለይ የእድሜ ልክ የሆኑ የፍትሕ ስልጣኖችን በሚሰጡበት ሰዓት እንደ ሱፕሪም ኮርት እንደ ፌዴራል ኮርት አይነት ቦታዎችን ማለት ነው። ምንጊዜም ቢሆን የፖለቲካ ሚዛናቸውን እየለኩ ነው። የኔን የፖለቲካ አጀንዳ ማን ነው የሚያራምድልኝ? እኔም ማሳልፈውን መርህ በኋላ በኮርት ደረጃ ቻሌንጅ ሲደረግ ማን ነው እዛ ቁጥሎ ቆይቶ እኔ በምፈልገው መልኩ የሚያሳልፍልኝ የሚለውን ካልኩሌሽን እያደረጉ ነው። ለኖሚኔሽንም ሲያቀርቡ በእኔ አመለካከት የፍትህ አሰራር ሙሉ በሙሉ ከፖለቲካ ተጽዕኖ ሊወጣ ይችላል የሚል እምነት የለኝም። በዛ ደረጃ ነው የምመለከተው። ስለዚህ ከፖለቲካ ተጽዕኖ የማይወጣበት ወይም መውጣት የማይችልባቸው ሁኔታዎች መኖራቸው ቀደም ብሎ እርስዎም የተስማሟቸው አቶ እስራኤል በሰጡት አስተያየት ግን ሰዎች በነጻነት መዳኘት አለመቻላቸው ፍትህ እንዳያገኙ የሚያግድ ከሆነ የሚገድብ ከሆነ ያለውን ሁኔታ በችግርነት አይመለከቱትም? አዎ በችግር እመለከተዋለሁ። እንግዲህ ይሄ የሳቸው አስተያየት ነው ራሳቸው አስተያየት ስለሆነ እኔ ላመላክት የፈለግኩት ምንድን ነው እንዲህ አይነት ችግሮች መኖራቸውን እሳቸው አሳይተዋል። እና ደግሞ በአንዳንድ መልኩም በዜናም ደረጃ በስንተናም ደረጃ የሚቀርቡ ነገሮች አሉ። ነገር ግን እዚህ ላይ ብይ ማለፍ ንፈልገ የየአንዳንዱ አንዳንዱ ሀገር የፍትህ አሰራር ምናልባት ከዛው ከዲሞክራሲ ስርአቱም ጋር አብሮ ተያይዞ የሚያድግና የሚጎለብት ምናልባት በጅማሮ አካባቢ ላይ ብዙ ከፕሮሰሱ ጋር የተያዙ ነገሮች ተወግደው የበለጠ ብዙ ህዝብ ወደ መካከለኛ ገቢ ደረጃ በሚደርስበት ሰዓት ምናልባት ጉቦ መስጠት ለውጥ ማያመጣበት ደረጃ ላይ በምንደርስበት ጊዜ እንደዛ እንደዛ በሚሆንበት ጊዜ ምናልባት ዳኞቹም ለስራቸው ላይፈሩ ይችላሉ እነሳለሁ በሚለው ደረጃ በጥቅም ተገደው ደግሞ ፍርድን ወደ ማጓደሉ ላይ ሄዱ ይችላሉ ማለት ነው እንጂ የግድ የስርዓት ችግር አድርገው አይመለከቱትም። በዲሞክራሲያዊ ሂደት ውስጥ በጊዜ ውስጥ የሚለወጡ ናቸው ብለው ነው የሚያምኑት። ህጎች አለመተግበራቸው ይመስለኛል በአብዛኛው ጥያቄ ሆኖ የሚቀርበው። ህጎቹ የሚወጡበት መንፈስ ከፖለቲካ ተጽዕኖ ፍጹም አይነጹም የሚለው አስተሳሰብ እንዳለ ሆኖ እነኛ የወጡ ህጎች እንደአንዳንዶች ክስ ዋናው የህጎች ሁሉ መነሻ ህገ መንግስት እንኳን አይከበርም የሚል ተደጋጋሚ ክስ ከውስጥም ከውጭም አሁን አገሪቱን በሚመራው አስተዳደር ላይም ይተቻሉ። እንደ ህግ ባለሙያ አለመተግበራቸውስ ያ የወጣ ህግ ተግባራዊ አለመሆኑ ችግር አይደለም? ትልቁ አስፈሪ የሆነው ነገር ምንድነው? ዳኞች በተለይ ከህገ መንግስቱ ጋር የተያያዘውን ከሰብአዊ መብት ጋር የተያያዘውን ነገር እንዲተረጉሙና መፍትሄ እንዲሰጡም ስልጣን የላቸውም፣ ስልጣን ተወስዶባቸዋል። አንደኛ ነገር እሱ ነው። ሁለተኛው ነገር ደግሞ ወረድ እናድርገው። ይሄ በብሔራዊ በሀገር ደረጃ በቡሽና በአልጎር መካከል የሆነውን ነገር አይደለም። እኔ እሱ አይደለም የሚያሳስበኝ። ወረድ አድርጌ ስታየው በግለሰብ ደረጃ አንድ ግለሰብ እኛ ሀገር ውስጥ በሆኔ ነገር ተጠርጥሮ ብታሰር ፍትህ ሰጠዋል ወይ? እሱን ነው እኔ የሚፈልገው። ከሱ ጋር የተያያዘ የማቆን ነገር ነው ላወራላቸው ይፈል። ለምሳሌ አንድ ተማሪ በአመፅ ተሳትፈዋል ወይም ደግሞ ሰልፍ ወጥተዋል ተብሎ ብያዝ አንድም ፍትህ የሚሰጠው ዳኛ አታገኙም። እኔ ይህንን አብሬያቸው ሰርቼ ነው ያየሁት። አንድም ሰው አንደኛ ፋይሉንም ማየት አይፈልጉም። ፋይሉን የሚያሸጋግሩ ሰዎችን ነው ያየሁት። በፍርሃት ተውጦ ነው ያሉት። ስርአቱ እንደማያኖራቸው ያውቃሉ። ስለዚህ ለመኖር የታሰረውን ተማሪ መፍታት ይተዋሉ። ይሄ ነው አስፈሪውና በጣም አደገኛው የሆነው ነገር። ዳኞች ከፍርሃት ወጥተው በራስ መተማመን ህግና ህግን ብቻ መሰረት አድርገው በአርባ ስምንት ሰዓት ውስጥ መብቱ መከበር አለበት ለተባለ ሰው መብቱን ካልሰጡ ዳኝነቱ የት አለ? እዛ ጋር ነው የእኔ ችግር። አቶ እስራኤል በጣም ትልልቅ ጭብጦችን አንስተዋል። ባጭሩ የሚመለስ ቀደም ብለው የሙያ አጋሮችን የሚገጥማቸውን ፈተና ያለውን ሁኔታ ገልጸዋል። አግባብ ያለው ጥያቄ ስለሚመስለኝ ነው በግሎ የምጠይቆ። እርስዎ በስራ ላይ በነበሩበት ጊዜ ነጻ ነበሩ? መስራት የሚያስችሎት እርስዎ የሚያምኑበትን ሙያው የሚፈቅደውን ነገር የመስራት አቅምና እድል ነበረዎት? እኔ ነጻ ለመሆን ከፍተኛ ጥረት ነው ያደረግኩት። የገባሁበትን ፈተና ከባድ ፈተና ነው። ይሄ የግል ልምዴ ነው። ጊዜ ሲደርስ እናወራዋለን እናወረዋለን። እሱ ችግር የለውም። በማንነቴ ላይ ይመሰረታል። በራሴ ላይ አደጋ ወስደህ የሰው መብት ማስከበር ትችላለህ የሚመጣውን ነገር ሊቀበል ብሌ ገብተህበት ማለት ነው። አንድን ተማሪ አለግባብ የታሰረውን ተማሪ ፈትቼ እኔ ልባረር ብሌ የምትገባበት ከሆነ ልትሰራው ትችላለህ። ምክንያቱም ስበዛ ይንጫጩብሃል እንጂ ምንም አደርጉህ። ቀጥሎ በሚመጣው ነገር ወይ መባረር ነው ወይ ሌላ ነገር ነው። እሱን ለመቀበል ተዘጋጅተሃል ማለት ነው። የሚጠበቅብህ ቁርጠኝነት በጣም በጣም ከሊቅ በላይ በጣም ትልቅ ቁርጠኝነት ይጠየቅ ይጠበቅብሃል። ዊች ኖርማሊዝ ኖት ኤክስፔክትድ ከማንም መጠበቅ የሌለበት ነገር ነው። እኔ ራሴ መስዋዕትነት አድርጌ አይደለም ለአንድ ተማሪ መብቱን የማስከብሮ። ምክንያቱም ሌላ ሺህ ጉዳይ ማየት መቻል አለብኝ ቁጭ ብዬ። በዚህ ደረጃ ነው እኔ ሰርቼ ያሳለፍኩት። የኔ ልምድ እንግዲህ ለሁሉም ይሰራል ለማለት አይደለም። አመሰግናለሁ። ምክንያታዊ ስለሆነ ነው ጥያቄውን በእርስዎም በግል የእርስዎንም ተሞክሮ እንደን የፈለግኩት በርካታ ጭብጦች አሉ። ሁለታችሁ እንደ ሙያም ያጠናችሁትን ሰላማዊ ሁኔታዎችን ለመፍጠር የሚደረጉ ጥረቶች ላይ ሰላምና ብልጽግና ማምጣት በሚያስችሉ የህዝቡን የኑሮ ደረጃና የፖለቲካውን ምህዳር የሚመለከቱ ዋና ዋና ጉዳዮችን አስመልክቶ በተከታታይ እንመለከታለን አቶ ጸጋዬ አረፈ ከዚህ ከዩናይት ስቴትስ አቶ እስራኤል ፈይሳ ከካናዳ ለዛሬው በዚህን ቋጭ እንጂ ቀደም ብዬ ባነሷቸውና ሌሎች ተዛማች ርዕሰ ጉዳዮች ዙሪያ ተከታታይ ክርክሮች እናደርጋለን። ለዛሬው ግን ለጊዜያቸው አመሰግናለሁ። እግዜር ስጥልኝ። በጣም አመሰግናለሁ። አቶ እስራኤልም እግዜር ስጥልኝ። ዝግጅታችን ወደ መጠናቀቁ እየተቃረበ ነው። ጥቂት ደቂቃዎች ናቸው ያሉን። ሶሎሞን አጫጭር መረጃዎች እንደወትሮው ይኖሩ ይሆን? አሁን ይኖሩኛል። ከምንዛሪ ልነሳ አንድ የዩናይትድ ስቴትስ ዶላር ሀያ ብር ከ14 ሳንቲም ነው ዛሬ የተመነዘረው። የመሸጫ ዋጋው አንድ ዶላር እርሶ ካሎት ሀያ ብር ከዜሮ አራት ሳንቲም ይሰጥዎታል። የመግዣ ዋጋ ደግሞ እርሶ ከፈለግ ወይም አንድ ዶላር ከፈለግ ሻንቺ ማግኘት ሀያ ብር ከሀያ አራት ሳንቲም መክፈል አለብሽ። የሀያ ሳንቲም ልዩነት አለ በመሸጫና በመግዣው መካከል። የኢትዮጵያ ሜቴሮሎጂ ኤጀንሲ ትንበያ እንደሚለው ነገ አዲስ አበባ ፀሐያማ ትሆናለች። ከፍተኛ ሙቀቷ ሀያ ሶስት ዝቅተኛዋ ዘጠኝ ዲግሪ ሴልሺየስ ነው የሚሆነው ዛሬን በታሪክ ውስጥ መለስ ብለን የተመለከትን እንደሆነ ሶስተኛው የዩናይትድ ስቴትስ ፕሬዚደንት ቶማስ ጀፈርሰን በሁለት ብር የዶላር ኖት ላይም አለ ፎቶግራፋቸው። በድጋሚ የተመረጡት ልክ የዛሬ መቶ ዘጠና ዓመት በዛሬዋ ዕለት ነበረ በአውሮፓ አቆጣጠር በ1804 ዓ ም የዲክላሬሽን ኦፍ ኢንዲፔንደንስ የሚባለው ወይም የነጻነት አዋጁ ጸሐፊ ናቸው። የአሜሪካ መሥራች አባቶች ከሚባሉት አንዱ ናቸው። መሥራች አባት ነው የሚባሉት እንደውም እንደዚሁም የዲሞክራሲ ቃል አቀባይ ተብለው ይታወቃሉ ቶማስ ጀፈርሰን። በነገራችን ላይ ዩኔስኮ ወይም የተባበሩት መንግስታት የትምህርት የባህልና የሳይንስ መስሪያ ቤት ወይም ድርጅት በዓለም ቅርስነት የፈረጀው የቨርጂኒያው ዩኒቨርሲቲ ኦፍ ቨርጂኒያ የሚገኝበት አካባቢ ነው የተወለዱትና የኖሩትም የዩኒቨርሲቲ ኦፍ ቨርጂኒያም መሥራች ናቸው፣ ቶማስ ጄፈርሰን የዩናይትድ ስቴትስም የመጀመሪያው የውጭ ጉዳይ ሚኒስትር ሆነው አገልግለዋል። በነገራችን ላይ አልበርት አንስታይን ወደ አሜሪካ እንዲገባም የአሜሪካን ቪዛ ያገኘው የዛሬ 82 ዓመት በዛሬው ዕለት ነበረ። እናመሰግናለን ስለ መረጃዎቹ ሰሎሞን። አድማጮቻችን፣ ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ፕሮግራማችንን ሲመራልን አብሮን ያመሸው ቴሌ ላይንባክ ነው። እንደዚሁም በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና ቆንጂት ታየ ነን። አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ነገ ማታ እስከምንገናኝ ሰላም። በደህና ደሩ። በደህና ደሩ።